ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ እየሰጠች ካለችው የአስቸኳይ ጊዜ እርዳታ በተጨማሪ ድርቅን የመቋቋም አቅምን የሚያጎለብቱ ፕሮግራሞችን በገንዘብ እየደገፈች ነው። ከእነዚህ አንዱ የሆነውን እና ደቡብ ወሎ የሚገኘውን ድንችን የማላመድ እንቅስቃሴ የጎበኙት በአዲስ አበባ ኤምባሲ የዩናይትድ ስቴትስ ተልዕኮ ምክትል ኃላፊ ፒተር ቭሮማን መሰል ፕሮግራሞችን ድርቅን ይበልጥ ለመቋቋም እንደሚያስችሉ ተናግረዋል። ቪኦኤ ያነጋገራቸው የፕሮግራሙ ተጠቃሚዎችም ከእርዳታ ጥገኝነት እንደሚያላቅቃቸው ተስፋ ያደርጋሉ። እስክንድር ፍሬው ዝርዝሩን አስተላልፈዋል። ከደቡብ ወሎ ዋና ከተማ ደሴ ተነስቶ ጦሳና ገራዶ ተራሮችን አቋርጦ ወደ ለጋምቦ ወረዳ የተጓዘ የበልጉ ዝናብ መምጣቱን አይጠራጠርም። ግራና ቀኝ የሚታየው አረንጓዴ ውበትም ይህንኑ ይመሰክራል። የአካባቢው አርሶ አደሮች እንደሚሉት አምና በዚህ ሰዓት የመልክዓ ምድሩ ቀለም ሌላ ነበር። ይህ ደግሞ ለዓመታዊ ምርቱ በበልግ ዝናብ ላይ ብቻ ለሚተማመነው የወረዳው ክፍል ፈተና ሆኖ ቆይቷል። ወደ 61 ሺህ የሚሆኑትን በልማታዊ የሴፍቲ ኔት ፕሮግራም ታቅፈዋል። እናም የበልጉ ዝናብ አስተማማኝ አለመሆን መጠኑም ሲዋዥቅ መታየቱ በአካባቢው ለተጀመረው ድንችን የማላመድ ፕሮግራም መነሻ ሆኗል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት 1 ሺህ አርሶ አደሮችን በመያዝ የተጀመረው ይኸው ፕሮግራም ስድስት ሺ አርሶ አደሮችን ተጠቃሚ እንዲያደርግ የታቀደ ነው። በኮንሰርን ኢትዮጵያ የተቀናጀ ልማት ፕሮግራም የሰሜን ፕሮጀክት አስተባባሪ እንድሪስ ፈይሳ እንዳሉት አላማው አማራጭ የሚሆንና ድርቅን በተሻለ ሁኔታ የሚቋቋም ምርት ማስተዋወቅ ነው። እኩል የተዘሩት ገብስና ድንች የዝናብ እጥረት ያጋጥማቸው፣ ገብስ ይጠነዝላል። ድንች ግን ታግሱ ታግሎ ቆይቶ ምርት ይሰጣል። እናም ገብስ ከሚፈልገው ባነሰ የውሃ መጠን የሚመረተው የተሻለ ዋጋም የሚያወጣው ድንች ለዚህ አካባቢ በአማራጭነት ቀርቧል። 35 የገጠርና የከተማ ቀበሌዎች ያሉት የለጋምቦ ወረዳ የህዝብ ብዛት 194 ሺህ መሆኑን ከአካባቢው ባለስልጣናት የተገኘው መረጃ ያመለክታል። ባለፈው አመት የበልግ ዝናብ በመዘግየቱ 70 ከመቶ የሚሆነው ምርት አለመገኘቱን እነዚሁ ባለስልጣናት ጠቁመዋል። የወረዳው የግብርና ጽሕፈት ቤት ኃላፊ አልዬ ይመር እንደሚሉትም በዚህ ምክንያት በልማታዊ ሴፍቲኔት ፕሮግራም የሚረዱት አርሶ አደሮች ቁጥር በከፍተኛ ሁኔታ ጨምሯል። በዚሁ የሴፍቲ ኔት ፕሮግራም የታቀፉት አርሶ አደር ሀሰን አህመድ የድንች ማሳቸውን ካስጎበኙት አንዱ ናቸው። በዩኤስኤአይዲ በሚደገፈው ድንችን የማላመድ ፕሮግራም መሳተፋቸው ከተረጅነት ሊያላቅቃቸው እንደሚችል ያምናሉ። ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱንም ወር ተንቀጥቅጠን ያለ ነው። መንግስት እየገደፈን ነውና ወደፊት አላማችን ከዚህ ከሽፍትነት ወጥተን እራሳችንን እንድንችል እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው ሆኖ ወደፊት ይዘን ሰንቀን ምሳራውኒ። አካባቢውን የጎበኙት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን የተመለከቱት ነገር የአርሶ አደሮቹን አማራጭ እንደሚያሰፋ፣ አቅማቸውንም እንደሚያሳድግ ገልጸዋል። ኢትስ ኢምፕረሲቭ ቱ ሲ ፖቴቶስ በዚህ የበልግ ወቅት ድንች ሲበቅል ማየት አስደሳች ነው። በደንብ እየበቀለ ይመስላል ከገብስ ጎን ለጎን እስካሁን በነበረው ልምድ ገብስ በብቸኝነት የሚመረት ሰብል ነበር። አሁን ግን ያፈራርቃሉ። የተለያዩ ሰብሎችን እያፈራርቁ የመትከልና የመዝራት ዕድል አላቸው። ድንች በመትከል የሚገኘው ምርት ለፍጆታም ሆነ ለዘር የሚውል ከገብስ የበለጠ ነው። ጊዜው በበልግ ዝናብ መዘግየትና ኤልኒኖ ባመጣው የክረምቱ ድርቅ ምክንያት አፋጣኝ ምላሽ የሚጠበቅበት ነው። በዚሁ ድርቅ ምክንያትም 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዩናይትድ ስቴትስም ለዚሁ የአስቸኳይ ጊዜ ምላሽ የሚሆን ከግማሽ ቢሊዮን ዶላር በላይ መለገሷን የዩኤስኤአይዲ መረጃዎች ያመለክታሉ። የደቡብ ወሎው ድንችን የማስተዋወቅና የማላመድ ፕሮግራምም ከአስቸኳይ ጊዜ ምላሽ ጎን ለጎን የሚካሄድ መሆኑን በአዲስ አበባው ኤምባሲ ሁለተኛ ሰው የሆኑት ፒተር ብሩማን ይናገራሉ። ከፍተኛ የድርቅና የረሃብ አደጋዎች በ1966 እና በ1970ዎቹ መጀመሪያ ወሎን አጥቅተዋል። በዚያን ጊዜ የነበረውን የተወሰነ ታሪክ አጥንቻለሁ። አሁን ወደ ወሎ በተለይ ወደዚህኛው የደቡብ ወሎ ክፍል መጥተናል። በዚህኛው ክፍል አርሶ አደሮች የተለያዩ አማራጮች አሏቸው። የድንች ምርትም ድርቅ የመቋቋም አቅማቸውን ያሻሽላል። The area we went to was not the area that has been most affected by drought. That's in North Wollo. የሄድንበት አካባቢ በድርቁ በከፍተኛ ሁኔታ የተጠቃ አይደለም። ያ የሚገኘው በሰሜን ወሎ ነው። በዚህ አካባቢ የተወሰኑ የአስቸኳይ ጊዜ ፕሮግራሞች አሉን። መንግሥትና የተባበሩት መንግስታት የሕፃናት መርጃ ድርጅት በውሃ አቅርቦት ላይ የሚያደርጉትን ጥረት የሚያግዙ ናቸው። እንደ አሜሪካዊው ዲፕሎማት እምነት በደቡብ ወሎ የተጀመረው ፕሮግራም ሌሎች አካባቢዎችን ብሎም መላ አገሪቱን ተጠቃሚ ሊያደርግ ይችላል። in South Wallow, an በደቡብ ወሎ ትርፍ የሆነ የድንች ምርት መኖር ከቻለ ዘሩን ወደ ሌሎች ክልሎች መላክ ይቻላል። ኮንሰርን በተባለው ድርጅት እንደተነገረኝ አሁን የሚገኘው በጎንደር እና በሌሎች የአማራ ክልል አካባቢዎች ነው። ነገር ግን በመላ አገሪቱ ለዘር የሚሆን ድንች ፍላጎት አለ። አሁን ዘር የምናገኘው ከሆለታ ነው። ነገር ግን ሁሉም የአገሪቷ አካባቢዎች በተለይ ድንች ማብቀል የሚችሉት ደጋማ አካባቢዎች ፍላጎት አላቸው። ምክንያቱም ይህ ያላቸውን የምግብ አማራጭ ያሰፋል። እናም ድርቅ ሌሎችን አካባቢዎች ባጠቃበት ሁኔታ ደቡብ ወሎን ባያጠቃም የሀገሪቱን የምግብ ዋስትና ሁኔታ ሊደግፍ ይችላል። ተጠቃሚዎቹ አርሶ አደሮችም አዲሱ የምርት አይነት በኑሯቸው ላይ ለውጥ እንደሚያመጣ ያመኑ ይመስላል። አንድ የወረዳው ባለስልጣን እንዳሉትም ከድህነት መውጫው አንዱ መንገድ ድንች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።